በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 21 2013 ዓ ም ዝግጅታችን ጀመረ። በትናንትና ዕለት በአዳማ ከተማ በተጀመረው የአማራና የኦሮሞ የፖለቲካ ፓርቲዎች የጋራ የምክክር መድረክ ላይ ኦፌኮ እንደማይሳተፍ አስታወቀ። በየቦታው የሚታሰሩ የሚንገላቱ የኦሮሞ ዜጎች ተወላጆችን ለመታደግ ነበረ። ነገር ግን ሀሳባችን ስላልተሟላና የሕዝብን ጥቅም የበለጠ በማያስጠበቅ ስብስብ ላይ መገኘቱ ጊዜ መግደልም ይሆናል። አቶ ጥሩነህ ገምታ የፓርቲው ጸሐፊ ናቸው። ኦነግ ጥሪው አልደረሰኝም ብሏል። የብልጽግና ፓርቲ የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ ለቅሬታው ምን ምላሽ ሰጥተውበታል? ሁላችንም ድርሻችንን በመወጣት ውስጥ ማን ምን ፈጸመ ማን ምን አልፈጸመ የሚለውን አልገመገም ነው። ይሄ መድረክ ጉድ ብሎ አልገመገመም ወይ ደግሞ እንዲገመገም ጥያቄ አላቀረበም። የኦሮሞ ፌዴራሊስት ኮንግረስ እስከማውቀው ድረስ እስከመድረኩን እስከቅርብ ጊዜም ሲሳተፍ ነበረ አሁን የዛሬው ጨምሮ ምናልባት ሁለተኛ መድረክ ሲቀር ነው። ስለዚህ ይሄ ምን ማለት እንደሆነ ለእኔ አይገባኝም። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና ለአለም ዜና እናሰማችሁ። ሆኑልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የቱርኳን ከተማ ኢዝሚርን ያናወጠና ህንፃዎችን ያፈራረሰ እንዲሁም በሁለት የግሪክ ደሴቶች ላይ የጎርፍ አደጋ ያስከትለውን ከፍተኛ የመሬት መንቀጥቀጥ ተከትሎ በሁለቱም ሀገሮች መሀል ወደሚገኘው የአጂያን ባህር አዋሳኝ የመጡ የነፍስ አድን ሰራተኞች በአደጋው ህይወታቸው ያለፈ 27 ሰዎችን አስከሬንና የመቁሰል አደጋ የደረሰባቸውን በመቶዎች የተቆጠሩ ሰዎች ከፍርስራሾች ውስጥ አውጥተዋል። በሬክታር ስሌት ሲለካ ሰባት ነጥብ ያመዘገበውንና የሳሞስ እና የኢካሪያን ደሴቶች የመታውን ርዕደ መሬት ተከትሎ ስልሳ ያህል አነስተኛ ነውጦች በተከታታይ መዘገባቸውንም የርዕደ መሬት ጉዳይ አዋቂዎች ዛሬ አቴንስ ላይ በሰጡት መግለጫ አስታውቀዋል። ሶስት ቀናት ብቻ በቀሩትና አብዝቶ በተጠበቀ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሁለቱ ተፈካካሪዎች ለመጨረሻው ሰዓታት የምረጡኝ ዘመቻ ብርቱ ፍልሚያና ትንቅንቅ ወደሚደረግባቸው ግዛቶች አቅንተዋል። ፕሬዚዳንት ትራምፕ ትኩረታቸውን በፔንሲልቬኒያ ክፍለ ግዛት ላይ ሲያደርጉ የቀድሞ ምክትል ፕሬዚዳንት ባይደን ደግሞ ወደ ሚሽጋን ክፍለ ግዛት አምርተዋል። ባይደን ለመጀመሪያ ጊዜ ነው ከቀድሞ ፕሬዚዳንት ባራክ ኦባማ ጋር ዛሬ በአንድ ስፍራ የሚገኙት። ሁለቱ ለሁለት ቀናት በሚዘልቀው በዚህ የምረጡኝ ዘመቻ ዛሬ ፍሊንት እና ዲትሮይት ወደ ተባሉት ከተሞች ይጓዛሉ። ዲትሮይት ላይም ከእውቁ ድምፃዊ ስቲቪ ወንደር ጋር ሲገናኙ ስቲቪ ወንደር ሰዎች በኮቪድ ሳቢያ በየመኪኖቻቸውን እንዲከታተሉ በሚደረገው ስነስርዓት ለታዳሚዎቹ ዜማዎችን ይጫወታል። ስቲቪ ወንደር ከዚህ ቀደም እንደ አውሮፓውያን የዘመን አቆጣጠር በ2008 እና 2012 በተካሄዱት የፕሬዚዳንት ኦባማ የምረጡኝ ዘመቻዎች እንዲሁም በክሊንተን የ2016ቱን ጨምሮ በዲሞክራት ፓርቲ ዕጩዎች የምረጡኝ ዘመቻዎች ላይ በመገኘት ሙዚቃዎቹን ይጫወታል። ትራምፕ በበኩላቸው በዛሬው ዕለት በአራት የፔንሲልቬኒያ ግዛት ከተሞች የምረጡኝ ዘመቻቸውን ለማካሄድ አቅደዋል። በ2016 ዓ ም በመጠነኛ ብልጫ የቀድሞዋን የዲሞክራቲክ እጩ ሂላሪ ክሊንተንን ባሸነፉበት የፔንስልቬንያ ክፍለ ግዛት የመራጮች ድምፅ ትንበያዎች እንዳመለከቱት ባይደን በመጠነኛ ልዩነት እየመሯቸው ነው። ሁለቱ እጩዎች በትላንት ውሏቸው በተለያዩ የዩናይት ስቴትስ መካከለኛው ምዕራብ ክፍለ ግዛቶች፣ ትራምፕ በሚሽጋን ሚኔሶታና ዊስኮንሰን፣ ባይደን ደግሞ በሚኔሶታ ዊስኮንሰንና አይዋ ክፍለ ግዛቶች በየፊናቸው የምረጡኝ ዘመቻዎቻቸውን አካሂደዋል። በሌላ የምርጫ ነክ ዜና ለዘንድሮ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በበርካታ አስር ሚሊዮኖች የሚቆጠሩ አሜሪካውያን ከዋናው የምርጫ ቀን አስቀድሞ ድምፃቸውን መስጠታቸው ተዘገበ። ከነኚህም ከፊሉ ቀድሞ ድምፅ ከሚሰጥባቸው የምርጫ ጣቢያዎች በአካል በመገኘት ወይም ድምፅ የሰጡበትን የምርጫ ካርድ በፖስታ በመላክና እንዲሁም አብሰንቲ ባለት በመባል የሚታወቀውን መራጩ ከድምፅ መስጫ ጣቢያ በአካል መገኘት የማይችል መሆኑን ሲያውቅ ወይም ያልፈለገ እንደሆን የድምፅ መስጫ ካርድ አስቀድሞ እንዲላክለት በመጠየቅ ድምፅ የሚሰጥበትን የቆየ አሰራር በመከተል ነው። የኮቪድ-19 መዛመት በከሰተው ሁኔታም ሳቢያ ከአሁን ቀደም ከነበረው ቁጥሩ እጅግ በገነነ ደረጃ የጨምረው አስቀድሞ ድምፁን የሰጠው መራጭ ሂደቱ ለብዙዎች የተሻለ አማራጭ መሆን የቻለውን ያህል የራሱን ፈተና መደቀኑም አልቀረም። እንደ ባለሙያዎችም እምነት ቁጥሩ አንድ ሚሊዮን የሚደርስ የመራጭ ካርድ በየአካባቢው የምርጫ ባለስልጣናት ውድቅ የመደረግ ዕጣ ሊገጥመው ይችላል። ለዚህም ምክንያቶቹ የምርጫ ካርድ አሞላሉ የሚጠይቀውን ደንብ ባለመከተልና የምርጫ ካርዱን በተመደበለት የጊዜ ገደብ ትክክለኝነቱን አረጋግጦ ባለመላክ የመሳሰሉት ናቸው። እስከ ትላንት ባለው ጊዜ 82 ሚሊዮን መራጭ በ2016 ዓ.ም ፕሬዚዳንታዊ ምርጫ ድምፁን ከሰጠው የ1388 ሚሊዮን አጠቃላይ መራጭ ቁጥር ከግማሽ በላይ ከአሁን ቀደም ታይቶ በማያውቅ ደረጃ ገና ድሮ ድምፁን መስጠቱ ተረጋግጧል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ባለፉት ሁለት ሳምንታት ውስጥ ብቻ የተዘገቡትን አንድ ሚሊዮን አዲስ የተጋለጡ ሰዎች ጨምሮ አጠቃላይ ለኮቪድ-19 መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር ከ9 ሚሊዮን ማለፉን የጃን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል በትላንትና ዕለት ይፋ አድርገዋል። ዛሬ ማለዳ ላይ የአሃዝ 9 ሚሊዮን 47400 መድረሱንም ይህም ትላንት ከሰዓት በኋላ ከተዘገበው ጠቅላላ አሃዝ የ29 ተጨማሪ ተጋላጮች ቁጥር ያሳየ መሆኑን ይኸው የጃን ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። በኮቪድ-19 ወረርሽኝ ሳቢያ በዩናይት ስቴትስ ለህልፈት የተዳረጉት ሰዎች ቁጥር ደግሞ በትላንትና ሁለት 229708 መድረሱን ተረጋግጧል። በመጨረሻም ዜና እረፍት እውቁ ተዋናይ የመጀመሪያው ጄምስ ቦንድ አረፈ። በሲኒማው ዓለም እጅግ የገነነ ዝና ለማትረፍ የበቃው እና ከአራት አስርታት በላይ በዘለቀው የሲኒማ ተዋናይነት ህይወቱ ሰባት የጄምስ ቦንድ ዶብል ኦ ሴቨን ፊልሞቹ የሚታወቀው ስኮትላንዳዊው ኮከብ ተዋናይ ሰር ሻን ኮነሪ በ90 ዓመት ዕድሜው በዛሬው ዕለት አርፏል። እንደ አውሮፓውያን የዘመን አቆጣጠር በ962ና በ983 መካከል ከተጫወታቸው የቦንድ ፊልሞች ውስጥ ዶክተር ኖ፣ ዩ ኦንሊ ሊቭ ትዋይስ፣ ዳምድስ አር ፎርኤቨር እና ነቨር ሴይ ነቨር የተሰኙት ፊልሞች ይገኙበታል። የጄምስ ቦንድን ገጸ ባህሪ የተላብሶ በመጫወት ወደር የሌለው ብቃት ያስመዘገበው ሻን ኮነሪ እጅግ ገናና ዓለም አቀፍ እውቅና ካተረፈበት የተዋናይነት ስራው አስቀድሞ የነፍሳድን ዋናተኝነትን ሞዴልነትና የመቃብር ሳጥን ቀለም ቀቢነትን የመሳሰሉ መደበኛ ስራዎችም ሰርቷል። ሻንኮነሪ እንደ አውሮፓውያን የዘመን አቆጣጠር በ1988 አንተቸብል በተሰኘው ፊልም ላይ ባሳየው ድንቅ ያጫወተ ብቃቱ የኦስካር ተሸላሚ ለመሆንም በቅቷል። አድማጮች እሳቱ የዓለም ዜና እዚህ ላይ ያበቃ። መልካም ምሽት። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 21 2013 ዓ.ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቅዳሜ ምሽት የቀደመ ዘገባ እንለፍ። በትላንትና እለት ባዳማ ከተማ በተጀመረው የአማራና የኦሮሞ የፖለቲካ ፓርቲዎች የጋራ የምክክር መድረክ ውይይት ላይ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ እንዳልተሳተፈ አስታወቀ። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ በውይይቱ እንዲሳተፍ የሚጠይቅ ጥሪ እንዳልደረሰው በድርጅቱ የማህበራዊ አውታር ላይ ይፋ አድርጓል። የምክክር መድረኩ በኢትዮጵያ የዲሞክራሲያዊ ስርዓት ግንባታና የምክክር ባህልን ለማጎልበት የተዘጋጀ እንደሆነ የጠቆመው ብልጽግና ፓርቲ ከጋራ ውይይት መሸሽ ለትግል መፍትሄ እንደማይሆን በመግለጽ አስተያየት ሰጥቷል። ፀሐይ ዳምጠው የዘገባውን ዝርዝር ታስደምጠናለች። በአዳማ ከተማ እየተካሄደ ያለው የኦሮሞና የአማራ ፖለቲካ ፓርቲዎች መድረክ ላይ የኦሮሞ ፌዴራሊስት ኮንግረስ ኦፊኮ አልተገኘም። አቶ ጥሩኔ ገምታ የፓርቲው ጸሐፊ ናቸው። ፓርቲያቸው በመድረኩ አለመገኘቱን ገልጿል። ስብሰባው እንደሚካሄድ በተለያዩ ግለሰቦች በኢሜይልን በደረሰን መረጃ መሰረት መረጃውን አለን። ነገር ግን አልተሳተፍንም። ምናልባት በዚህ ስብሰባ ውስጥ ከአንዴ ሁለቴ ሶስቴ ተሳትፈናል። የታለመው ዓላማ በተለይም እንደ ኦሮሞ ፌደራላዊ ኮንግረስ ግንዛቤ በሌሎች ክልሎች ውስጥ ሲገደሉ የነበሩ የኦሮሞ ተማሪዎችን ለመታደግ ነበረ። በየቦታው የሚታሰሩ የሚንገላቱ የኦሮሞ ዜጎች ተወላጆችን ለመታደግ ነበረ። ነገር ግን ሀሳባችን ስላልተሟላ እና የሕዝብን ጥቅም የበለጠ በማያስጠብቅ ስብስብ ላይ መገኘቱ ጊዜ መግደልም ይሆናል፣ የሕዝብ ፍላጎትንም መጫን ስለሚሆን ወደዛ አላመራንም። በየክልላችን የሚደረጉ ስራዎችን አብረን እንሰራለን ብለን ነበረ። እንዲያሰብነውም ደግሞ የኦሮሞ ተወላጆች መታሰር፣ መንገላታት መፈናቀል፣ የመሳሰሉት ነገሮች፣ ይሄ ስብስብ መገናኘት ከጀመረም በኋላ የተሻሻለ ነገር የለምና ጊዜያችንን ከመግደል የህዝብ ፍላጎቱንም ከመጫን ቢቀርብን ይሻላል በሚል ሁኔታ እዛ ውስጥ ከመሳተፍ አቁመናል። የአማራና የኦሮሞ ፖለቲካ ፓርቲዎች መድረክ ያተኮረው በሀገሪቱ ዲሞክራሲ ግንባታ ላይ ነው ያሉት ዶክተር አለሙ ሲሜ በብልጽግና ፓርቲ የፖለቲካ ፓርቲዎች ጉዳይ ኃላፊ የኦሮሞ ፌዴራሊስት ኮንግረስ በአነሳው ሀሳብ ላይ ተከታዩ ምላሽ ሰጥቷል። በዚህ በአጭር ጊዜም ሁሉ ነገር ተሰርቶ የሚያልቅ ጉዳይም አይደለም። ስለዚህ ሂደት ነው የሚጠብቀው። የስርዓት ግንባታ የዴሞክራሲ ስርዓት ግንባታ ሂደት ነው የሚጠይቀው። ሁላችንም ድርሻችንን በመወጣት ውስጥ ማን ምን ፈጸመ ማን ምን አልፈጸመ የሚለውን አልገመገም ነው እ የመድረክ ብሎ አልገመገመም፣ ወይ ደግሞ እንዲገመገምም ጥያቄ አላቀረበም የኦሮሞ ፌዴራሊስት ኮንግረስ እስከ ማውቀው ድረስ እስከ መድረኩን እስከ ቅርብ ጊዜም ሲሳተፍ ነበረ። የዛሬው ጨምሮ ምናልባት ሁለተኛ መድረክ ሲቀር ነው። ስለዚህ ይሄ ምን ማለት እንደሆነ ለእኔ አይገባኝም። ሁለተኛ ደግሞ በኩርፊያ በውይይት ከውይይት በመሸሽ ችግር ይፈታሉ ወይ? እሱ መድረክ ላይ መጥቶ መታገል ነው። ይህ መድረክ እኮ የትግል መድረክ እንጂ የመተዛዘን ወይ ዘመንቱ ትክክለኛ የዲሞክራሲ ስርዓት የሚገነባበት መድረክ ውይይትና መደማመጥ፣ መከራከር ይሄ ነው ዲሞክራሲን የሚገነባው። እሱ አግ ለዲሞክራሲ ስርዓት ግንባታ ታገላለሁ የሚል የፖለቲካ ፓርቲ መድረክ ከሸሸ እንዴት ነው አላማውን ላይ ያሳቀ? እንዴት ነው እንደሚገለባ በመሸሽ። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ፓርቲ መድረኩ ላይ እንድሳተፍ ጥሪ አልደረሰኝም በማለት ባወጣው መግለጫ ላይ ዶክተር አለሙ የሚከተለውን ብለዋል። በኦነግ በመካከላቸው ስላለው ጉዳይ አላውቅም። እሱ ላይ ሀሳብ መስጠት ይቸግረኛል። ምክንያቱም እሱ የምርጫ ቦርድ ጉዳይ ነው። ነገር ግን የኦሮሞ በሂደት ውስጥ ሁሉም ነው የነበረው። እንግዲህ በሂደት ውስጥ ጠሪና ተጠሪ ማን እንደሆነ አላውቅም። በተለይ የኦሮሞና የአማራ ፓርቲዎች የነበሩበት ነው ሂደቱ። ይሄ እንግዲህ በእነሱ መካከል በተፈጠረው ችግር እንትን ብሎ ከሆነ አላውቅም። አቶ ተስፋውን አለምነ የአማራ ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር ናቸው። የአማራና የኦሮሞ ፓርቲዎች መድረክ ተጨባጭ ለውጥ አምጥቷል ማለት ባይቻልም ማቀራረብ ችሏል ብለዋል። በግልጽ ለማስቀመጥ በዚህ ውይይት ተጨባጭ በዚህ ውይይት ወይም በዚህ ተጨባጭ የመጣ ለውጥ የተመዘገበ ብለን የምንጠቅሰው ነገር የለንም። ነገር ግን ጫፍና ጫፍ የነበሩ ኃይሎች ቱዘ ሚኒመም ጠረጴዛ ላይ ቁጭ አድርገን የጋራ መግባባት መድረስ የምንችልባቸውን አጀንዳዎች ላይ እየተወያየ ያለ ነው። በዚህም ባለፈው እንደተገለጸው ወደ አስር ነጥቦች ላይ ተወያይተን አሳባችን ገልጨናል፣ ስምምነት ማለት ነው። ቶሮ ግን አሁን በኢትዮጵያ እዚህም እዛም በተለየ ሁኔታ ደግሞ በአማራ ሕዝብ ላይ እየደረሰ ያለው የዘር ማጥፋት ወንጀል የመድረግ አስተካከለ የሚል እምነት የለንም። ከነችግሩም ችግሩም ቢሆን የፖለቲካ ድርድር መሆን አለበት። የፖለቲካ ባህል እንዴት ማዳበር መቻል አለብን? እንዴት ነው ችግሮችን መፍታት አለብን? በሚል ጉዳይ ላይ ተመስርተን በዚህ ውይይት ላይ መገኘት ችለናል። አሁንም ቢሆን በመድረኩ ያሉ ወቅታዊን ችግሮች በዘላቂነትም ከዚህ ችግር እንዴት መወጣለን የሚል ሀሳቦች እዚህም እዛም ተነስተው ውይይት እየተደረገባቸው ይገኛል። በአዳማ እየተካሄደ ያለው መድረክ ለሁለት ቀናት እንደሚቆይም ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ከትግራይ ክልል በኃይል የተወሰዱና ወደ አማራ ክልል የተጠቃለሉ ግዛቶችና ሕዝቦች አሉ ሲል በዚሁ ጉዳይ ላይ ለመስራት እንደተቋቋመ የገለጸ አንድ ማህበር አስታውቋል። የትግራይ ማንነትና መሬት አስመላሽ ማህበር የተሰኘው ይህ ማህበር የመጀመሪያ ህዝባዊ ስብሰባውን ሰሞኑን በመቀሌ ያካሄደ ሲሆን በኃይል ተወሰዱ ያላቸው ግዛቶች በሰላማዊ መንገድ እንዲመለሱ ለማድረግ እንደሚሰራ ነው የገለጸው። የአማራ ብሔራዊ ክልል መንግስት በበኩሉ የማህበሩ እንቅስቃሴ ህወሀት በቅዠት ውስጥ ያለ ቡድን መሆኑን ማሳያ ነው ብሏል። የወልቃይት ጠገዴና የራያ ጥያቄዎችን ለማዳፈን ና የፖለቲካ ቁማር ለመጫወት የሚካሄድ በማለት የማህበሩን እንቅስቃሴ አጣጥሎታል። የማህበሩ ሀሳብ ታሪካዊ መሰረት የሌለው እና በህዝቦች መካከል መጠራጠርን የሚያስከትል ነው ያሉት ደግሞ የአሜሪካ ድምጽ ያነጋገራቸው የአማራ ክልልን የሚያውቁ ምሁራን ናቸው። ይህንን ሀሳብ የያዙትን ዘገባዎች በተከታታይ የምናስደምጣችሁ ሲሆን በቅድሚያ የትግራይ ማንነትና መሬት አስመላሽ ማህበር ሰብሳቢ አቶ አብርሃ ገብረ አረጋዊ የሰጡትን ማብራሪያ መነሻ ያደረገው የመቀሌ ዘጋቢ አለም ፍስሀ ያጠናቀረው ዘገባ ይቀርባል። ጊዜያዊ ሰብሳቢው አቶ አብርሃ ገብረ አርጋዊ ማህበሩ የተቋቋመበትን ዓላማ እንዲህ ይገልጻሉ። የማህበሩ ዓላማ በተለያዩ ጊዜያት እና በተለያዩ ምክንያቶች ከትግራይ በኃይል የተወሰዱ ህዝቦችና መሬቶች አሉ። እነዚህ ህዝቦችና መሬቶች በሰላም ማስረጃ ላይ በተደገፈ በሰላም መንግስታችን እንዲያስመልስልን ለመንግስታችን የተለያዩ ማስረጃዎችና ድጋፍ በማቅረብ መሬታችንና ህዝባችን እንዲመለስልን ለማድረግ ጥረት ለማድረግ የተቋቋመ ማህበር ነው። ለምሳሌ መሬቶቹ በጣም ግልጽ የሆኑት ማለት ነው። በዚህ በወልዲያ በኩል ከአለውሃ ምላሽ የትግራይ ነው። ይህ በጣም ግልጽ ነው። ከዛ ቀጥሎ ራእሲ ደጌና የሚባለው ወደ ኋላ ላይ ራስ ዳሽን ብለው ስሙ የቀየሩት ማለት ነው። ከዛ ለማሊሞ ከዛ በመቀጠል አርማጭ ሆ የሚሉት አርማጭ ሆ ነው። ከዛ በመቀጠል መተማ ዮሀንስ ነው። እዛ ያለው ስም ለምሳሌ ስም ብጠቅስልህ ትግርኛ ነው። ራስ ደጌና ራስ ዳችን ብለው የቀየሩት የትግራይ መስፍን የነበሩ የትግራይ የአካባቢ ገዢ የነበሩ ስም የወጣ ነው። ለማልመ ለማልመ ነው። ለምሳሌ ዳባት ይሉታል። በአማርኛ ትርጉም አታገኝለትም። እንደ አባት ነው። የታላላቅ ሀገር የታላላቅ ሰዎች ሀገር ማለት ነው። እንባ እምባ እምባ ነው እና እምባ የሚባልት አሉ። እሱም ሀርማዝ ጮኸ ነው። ሀርማዝ ጮኸ በአማርኛ ትርጉም የለውም። ሀርማዝ ጮኸ ግን የዝሆን ጮኸ ማለት ነው። አካባቢ የዝሆን ቦታ ስለሆነ ስለዚህ ለምሳሌ ማይልኮ ይላል። ማይልኮ ወገራ አካባቢ ያለው ማይልኮ የሚባለው ማይ ይሉኮ ውሃ አለኮ ማለት ነው። ስለዚህ ይሄ ሁሉ ግልጽ ስለሆነ እዛ አካባቢ ያሉት ህዝቦችም ፍላጎት አላቸው። ማስረጃም አለ በ19 አርባዎቹና በአልውሃ ወክል ያለው ተከዘ ወደዛ ያለው ደግሞ በ18 80ዎቹ እና በ1920ዎቹ በኃይል የተወሰደ እንደሆነ ማረጋገጫ ያለ ማለት መሬቶቹ እና ህዝቡ፣ እዛ አካባቢ ያለው ህዝብ ይህን ወደ ነበረበት ወደ እናት ክፍለ ሀገሩ ወይም ደግሞ ወደ እናት ክልሉ በሰላም እንዲመለስልን መንግስታችንን መወትወት ነው ዋናው። ማህበር ትግራይ ውስጥ ነው ያለው፣ ምክንያቱ ህገ ደንቡም እንደዛ ስለሚል ማለት ነው። ይሁን እንጂ ግን አባላት ግን አሉን፣ የህዝብ ስለሆነ ውጭ ሀገር ሁሉም አካባቢ አውሮፓ አለ፣ አሜሪካ አለ፣ አውስትራሊያ በእስራኤል አካባቢ ካናዳ ብዙ ሰዎች አሉ። ስለዚህ በዓለም አቀፍ ስብሰባ ነው ያደረግነው። ባለፈው እሁድ ዓለም አቀፍ ስብሰባው ዓለም ያሉት በዙም ተከታትለውታል፣ ተሳትፈዋል። ማህበሩ የተቋቋመው በአማራ ክልል በኩል ያለው አስመላሽ ኮሚቴ ግብረ መልስ ሲሆን ብዬ ጠየቅኳቸው ነበር አቶ ብርሃን ከዛ ጋር ከዛ እዛ አካባቢ ከሚነሳው ጋር የተያያዘ አለመሆኑ ሌላ ምንድን ነው መሰለኝ፣ ይሄ በ83ና በ84 ዓመተ ምህረት የደርግ ስርዓት ወድቆ ኢትዮጵያ በሌሎች የክልል ቅርጾችና ሌሎች አስተዳደሮች በጀመረችበት ጊዜ እነዚህ የጠቀስኩት ቦታዎች ወደ ወሎ እና ወደ ጎንደር ሲካለሉ ጠይቀናል ማለት ነው። መሬቱ ይሄ አልነበረም ወይ ትግሉ ሲጀመር? ከዚህ እናከብራለን ብላችሁ አይደለም ትግሉን የጀመራችሁ እና ለድል የበቃችሁት፣ ለምን ይቆራረጣል ብለን ጥያቄ አንስተናል። በወቅቱ ስለ ፍቅር ስለ አንድነት አገር ውስጥ እስከሆነ ድረስ ህዝቦች እዛም እዛም ቢሆኑ ምን ችግር አለው የሚል መልስ ነበረ የተሰጠን እና ይሄ ነገር ግን ቀስ እያለ እየቆሰለ እና እያመረቀዘ እንደሚሄድ ጥርጣሬ ስለነበረ እንደ ጥያቄ እያዝልን ለህዝብም አልቀረበም። ህዝብ ተወያይቶበት ወስኖበት መሆን ነበረበት። ስለዚህ አሁንም ትግራይ በሰሜኑ በመረብ በኩል እንደተደረገው አሁንም ሁለት ሶስት ላይ ከፍሎ ህዝቡ ችግር ውስጥ ማስገባት ይመስለናል ብለን በወቅቱ ጠይቀን ነበር። ስለዚህ ይሄ ጥያቄያችን 30 ዓመት ምናምን ያደረገ ነው። ምናልባት እኛ ሰላማዊ ሰልፍ አልወጣን ይሆናል፣ መንገድ አልዘጋን ይሆናል፣ አልተኮስን ይሆናል፣ ሌላ ቀረርቶና ሌላ ጉራ አልነፋን ይሆናል። እኛ በሰላም ነው የምጠይቀው። አሁንም በሰላም ነው እየጠየቅን ያለ ነው። በአሳማኝ በመረጃ የተመለከተ እየጠየቅን ያለ ነው። ስለዚህ የዛ ከዛ አካባቢ የሚነሱት ትግራይ እንጠቀልላለን ግማሽ ትግራይ እንወስዳለን ምናምን ከሚል ጋር ምንም ተያያዥነት የለውም። የትግራይ ማንነትና መሬት አስመላሽ በተከታታይ መረጃዎችና ማስረጃዎችን በመሰብሰብና በመጠናከር ለትግራይ ክልላዊ መንግስት በማቅረብ ማንነታችንና መሬታችንን እንዲያስመልስልን መጠየቃችንን እንቀጥላለን ብለዋል አቶ ብርሃ። ይሄ ማህበር አሁን ጀምረዋል ያሉት መረጃዎች በማቅረብ መድረኮች ማዘጋጀት ነው። ህዝባዊ መድረኮች ያዘጋጃል፣ ጭብጦች ይቀርባሉ፣ መረጃዎች ይቀርባሉ። ከዛ መረጃዎች ከቀረቡ በኋላ ለመንግስት መረጃው ይሄ ነው የትግራይ ህዝብ ፍላጎት ይሄ ነው። እዛ ያሉት ህዝቦች አሁን በጠቀስኩት ቦታዎች ወደ እዛው አካባቢ የተካለሉት እዛ ውስጥ ያሉት ህዝቦችን በጣም ችግር ላይ ናቸው። ሁለት ላይ ተከፍለን አንዳንዴ ተሸጠናለሁ የሚሉት፣ ስለዚህ መመለስ እንፈልጋለን ወደ ትግራይ፣ ስለዚህ የሚል ፍላጎት ስላለ ይህን በተመለከተ ህዝቡም አስፈርመናል። ወደ 25 ሺህ የሚሆን ህዝብ ብትሽት ሰብስበናል ማለት ነው። ፍላጎት አለ ህዝብ ማለት ነው። አንደኛ የትግራይ እንደነበረ ፍላጎት እንዳለ እዛ ያሉት ህዝቦችም ወደ ትግራይ መመለስ እንደሚፈልጉ የውጭ ሀገር ጸሐፊዎች የጻፉት ካርታ ይህ ሁሉ በዓለም ውስጥ ተሰራጭ ስላለ ይህ የመረጃ አቅርበን መጨረሻ ላይ የህዝቡ የፈረመው ይመለስልን ብሎ የፈረመውና የቀረቡት ማስረጃዎች ለመንግስታችን አቅርበን መጠየቅ ነው። በቀጣይ መጠየቅ ነው ትውልዱ ይጠይቃል። ንሄዳለን ይሄዳለን። እስከሄድን ድረስ ማህበሩ በሌላ ትውልድም ቀጥሎ በሰላም መሬታችንና ህዝባችን እንዲመለስልን ጥያቄው ይቀጥላል ማለት ነው። ለእኛ መንግስትም ማስረጃ እናቀርባለን። ስለዚህ ይሄ የህዝብ ጥያቄ ነው። የትግራይ መንግስት ደግሞ የህዝብ ጥያቄ እስከሆነ ድረስ ይሄድበታል፣ ይሰራበታል ብለን እናምናለን። የማህበሩ ጊዜያዊ ሰብሳቢ አቶ አብርሃ ግብረ አድጋዊ በህወሀት የትጥቅ ትግል ጊዜ በድምፅ ወያኔ ትግራይ ከዘጋቢነት እስከ ከፍተኛ አመራር የሰሩ ሲሆኑ የትግራይ ቴሌቪዥን ምክትል ስራ አስኪያጅ ሆነው ካገለገሉ በኋላ አሁን የጋዜጠኝነትና ኮሚኒኬሽን ኮሌጅ ከፍተው እየሰሩ ይገኛሉ። ዓለም ፍስሐ ለአሜሪካ ድምፅ ረዲዮ ከመቀለ። ከዚሁ ርዕሰ ጉዳይ ሳንወጣ የትግራይ ማንነትና የመሬት አስመላሽ ማህበር እስከ ዳባት የሚደርሱ የወሰንና የማንነት ጥያቄዎች አሉኝ ማለቱ ህወሓት በቅዠት ውስጥ ያለ ቡድን መሆኑን ማሳያ ነው ሲል የአማራ ብሔራዊ ክልል መንግስት አጣጣለ። ማህበሩ ይህንን የሚያደርገው የወልቃይት የጠገዴና የራያ የወሰንና የማንነት ጥያቄዎችን ለማዳፈንና የፖለቲካ ቁማር ለመጫወት ነው ያሉት የአማራ ክልል መንግስት ቃል አቀባይ ግዛቸው ሙሉነህ ናቸው። የባህር ዳሯ ዘጋቢ አስቴር ምስጋናው ተከታዩን ዘገባ ታስደምጠናለች። አማራ ክልል ምላሽ ከትግራይ ባህል የተወሰዱ ግዛቶችና ህዝቦች አሉ በሚል የተገለጸውን ሀሳብ ያጣጣለ ነው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ የተናገሩት በትግራይ ማንነትና መሬት አስመላሽ ማህበር በኩል የተሰነዘረው አስተያየትም የወልቃይት የጠገዴና የራያ የወሰንና የማንነት ጥያቄዎችን ለማዳፈን እንዲሁም የፖለቲካ ቁማር ለመጫወት የታሰበ ነው ብለዋል። የትግራይ ክልል መንግስት የማንነትና የወሰን አስመላሽ ኮሚቴ አቋቁሞ እንግዲህ እስከ ዳባት ድረስ ያለውን ራስ ዳሽንን ጨምሮ ይመለስል የሚል ጥያቄ አነስተዋል። እንግዲህ የቲፒኤልኤፍ እራሱ ቲፒኤልኤፍ ያበደ ድርጅት ስለሆነ ቅዠቱ የተለመደ ነው ማለት ነው። ከቅዠት የዘለለ አይደለም። በእርግጥ ቀድሞ በነበረው ኮንስፓይረሲ እኮ በትምህርት ጭምር ራስ ዳሽንን አካሎ ይዞ እስከ ህዳሴ ግድብ ድረስ አካሎ ሲሰራ የነበር ቀልደኛ ድርጅት። በዚህ ደረጃ እንደ መንግስት ያወቅነው ነገር ያለን ቢሆን ከተነሳ አይቀር ግን፣ አይጥ በበላ ዳዋ ተመታ አይነት ሆነና ጥያቄ ወደዚህ የሚመጣ ከሆነ ልክ አይደለም። ይሄ የኛን የወልቃይት የራያና ሌሎችንም አካባቢዎች የማንነትና የወሰን ጥያቄዎችን ለማድበስበስ ባላንስ ለመስራት የፈጠረው ነው የሚመስለኝ። ይሄ ልክ አይደለም እና ቀልድ አቀልድ ያን ያህል ይሄ እርባና ያለው ጥያቄ አይደለም። እርባና ቢስ ጥያቄ ነው በግሌ እንደ መንግስት እንዲህ ፎርማል የመጣ ጥያቄ የለም። ከእኛ በኩል ያለውን ጥያቄ ግን ቀጣይ እየገፋ ነው። እንደ ምንድ ስላወቁ ወደዛ ከመጡ ይሄንን ለማጥፋፋት ከሆነ ይሄ ከብደት ለይቼ ማለያው የብደት ጥያቄ ስለሆነ ተገቢነት ይኖረዋል የሚል የለኝም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በሌላ በኩል ያልተመለሰ ህዝብና ቦታ አለን በሚል የትግራይ ማንነትና መሬት አስመላሽ ማህበር ያነሳው ሀሳብ ታሪካዊ መሰረት የሌለውና በህዝቦች መካከል መጠራጠርን የሚያስከትል ነው ሲል የአሜሪካ ድምጽ ያነጋገራቸው ምሁራን አስረድተዋል። መስፍን አራጌ ተከታዩን ልኳል። በአዲስ አበባ ዩኒቨርሲቲ ፌዴራሊዝምና ሰብአዊ መብት መምህርና ተመራማሪው ዶክተር ሲሳይ መንግስቴ በአዋጅ ቁጥር 7 ዝባር 1984 ክልሎች በአዲስ መልክ ሲደራጁ ከክልላቸው አልፎ ሌሎች ክልሎችን በማስተዳደር ጭምር የትግራይ ልሂቃን የነበራቸው ስልጣን ከፍተኛ ነበር ይላሉ። በወቅቱም ክልሎች የህዝብን ይሁንታ ሳያገኙ በፖለቲካዊና ወታደራዊ ጫና እንዲከለሉ ያደረገው ህወሓት መራሹ የኢትዮጵያ መንግስት ነው። ከዚህ አንጻር ራሱ በከለለው ሀገር ያልተመለሰ ቦታና ህዝብ አለኝ የሚል ማህበር በትግራይ ክልል መብቀሉ ጥያቄ የሚያስነሳ ነው ብለዋል። በራያ በኩል ለምሳሌ ራያ ለማጣና ወፍላ የሚባለውን ወረዳ ወደ ትግራይ ያካተቱት እነሱ ናቸው። በምዕራብ አቅጣጫም ታይኸው የወልቃይት ጠገዴን፣ ሁመራን፣ ጠለምትን ጨምሮ ወደ ትግራይ ሲያካትቱ ማንም ሀይ ያላቸው አልነበረም። ከዛም አልፎ ሌላ የእናታች አርማጭሆ የሚባሉ ወረዳዎች አሉ። መተማን ጨምር ወደ ትግራይ ለማካተት እቅድ ተይዞ ተሞክሮ ነበረ። በተለይ አብዱራፊ አካባቢ ከሱዳን ጋር የሚዋሰኑ መሬቶች ለምና ክፍት የነበሩ መሬቶችን ከሱዳን የሚመለሱ የሪፓትሬሽን ፕሮግራም ነበር። ስደተኞች ወደ ሀገር ሲመለሱ የትግራይ ተወላጆችም በቀጥታ በሁመራ ዙረው የአማራ ክልል በሆነው መሬት ላይ ወይም አብዱራፊ አካባቢ ለማስፈር ሁሉ ጥረት ተደርጎ ነበር። ከዓመታት በፊት ራስ ዳሸን በትግራይ ክልል ውስጥ እንደሚገኝ በመማሪያ መጽሐፍት ላይ ታትሞ እንደነበር ያስታወሱ አንድ አስተያየት ሰጪ በወቅቱ ትምህርት ሚኒስተር ችግሩ የተከሰተው በሕትመት ስህተት ነው በማለት ይቅርታ ጠይቆ ነበር ይላሉ። ሆኖም አሁን የተቋቋመው የትግራይ ማንነትና ቦታ አስመላሽ ማኅበር ራስ ዳሸን የትግራይ ነው የሚል ጥያቄ ካነሳ ከዓመታት በፊት ትምህርት ሚኒስተር ያቀረበው ይቅርታ ጊዜ ለመግዣ ነበር ሲሉ መላምታቸውን ይሰነዝራሉ። ዶክተር ሲሳይም ይህን ሀሳብ በተወሰነ ደረጃ ይጋሩታል። ትምህርት መጽሐፍ ሳይቀር ራስታሽን ለምሳሌ በትግራይ ክልል እንደሚገኝ አድርገው በመጽሐፍ የውሸት ትምህርት ሲያስተምሩ ኖረዋል። የቤሻንጉል ጉምዝና የትግራይ ክልል ካርታ እንደሚገናኝ አድርገው በማሳየት አድማጭ ሆን መተማን ወደ ትግራይ ቋራን ደግሞ ወደ ቤሻንጉል ጉምዝ አካለው ልክ ቤሻንጉል ጉምዝና ትግራይ ክልል እንደሚዋሰኑ የሚያመለክት ካርታ አንዳንዴ በቴሌቪዥን ሳይቀር በማሳየት ይሞክሩ ነበር። ይሄ ብዙ ቁጣ ቀስቅሶ በተለይ ሁለት ስምንት ሁለት ሺ ዘጠኝ ከፍተኛ የሆነ ተቃውሞ ሲያስነሳ የትምህርት ሚኒስቴርም ስህተቱን አርሞ ካርታም ላይ የነበረውን በጽሁፍ መልክ ራስዳሸን ትግራይ ውስጥ ነው የሚለውንም ለማድረም ሞክሯል። ከዛም አልፎ ከቱሪዝም ኢንዱስትሪ ማስፋፋት ጋር ተያይዞ የማስተዋወቅ ስራ አንድ ዓለም አቀፍ ዘጋቢ ፊልም ተሰርቶ ነበር። በእንግሊዝኛ በተሰራ ዘጋቢ ፊልም ላይ ላሊበላ በትግራይ ክልል እንደሚገኝ አድርጎ ተገልጾ ነበር። ይሄም ትክክል እንዳልሆነ ሲነካ ለባህልና ቱሪዝም ሚኒስቴር ሲጠየቁ አይ ኤንድ የሚለውን ኢም ብለው ስለጻፉት ነው እንጂ በትግራይ ክልል እንደማይ ግን ይታወቃል፣ የሚል ማብራሪያ የሰጡበት ሁኔታ ነበር። እና በዚህ መልክ ሲገለጽ የነበረው ነገር እንግዲህ አሁን በተደራጀ መልኩ ለማምጣት እየሞከሩ ነው ማለት ነው። የአማራ ማንነት አለን ወይም ደግሞ ማንነታችን በትግራይ ክልል ተጨፍልቋል የሚሉ ወገኖች ተገቢውን ምላሽ ከፌዴራሉ መንግስቱ ባለማግኘታቸው ምክንያት ይሄ ተጨማሪ ጥያቄ መጥቷል የሚሉ ወገኖች አሉ። በዚህ ላይ የእርስዎ አስተያየት ምንድን ነው? እውነት ነው። ለዚህ አንድ ጥሩ ምሳሌ ልንገር። ታላቁ የህዳሴ ግድብ በመጀመሪያው እቅድ ላይ ከአራት እስከ ሰባት ዓመት ባለው ጊዜ ውስጥ ግንባታው ተጠናቆ የኃይል ማመንጨት እና ለጎረቤት ሀገርም ጭምር መብራት ሽጣን የውጭ ምንዛሬ እናገኛለን የሚል እቅድ ነበር። ይሄ እቅድ በጊዜው ባለመከናወኑ አንደኛ ተጨማሪዎች ጠየቀ። ከዛም አልፎ በዲፕሎማሲው ዓለም የገጠመንን ፈተና እያየውን ግብጾች እንደገና አዲስ የተለያየ ሀሳብ ይዘው እስከ አሜሪካ ሄደዋን ዶናልድ ትራምፕ ላይ ወዲያ የተናገረውን እስከ መስማት ደረሰ። አየህ ግንባታው በተያዘለት እቅድ መሰረት ተጠናቆ ቢሆን ኖሮ የሁሉ ጣጣ አይመጣም ነበር። ወደዚህኛው ጥያቄ ስንመጣ የራያም ሆነ የወልቃይት ጸገዴ እንዲሁም የጸለምት አካባቢ ህዝብ ጥያቄ በጊዜው ምላሽ እንዲያገኝ ጥረት ቢደረግ አሁን ያለው የአጸፋ ምላሽ አይነት ነገር ሊመጣ አይችልም ነበር። በአማራ ክልል ውስጥ ያለው አንድነት አለመጠናከር ተደጋጋሚ የቦታ ይገባኛል ጥያቄዎች ቅርጽና ይዘታቸውን ቀይሮ እንዲመጡ አድርጓል፣ የሚሉት ደግሞ የጎንደር ዩኒቨርሲቲ የታሪክ ምሁር አውግቸው አማራ ናቸው። ስምና አስተያየትን ብቻ መሰረት በማድረግ የሚነሳ ይገባኛል ጥያቄ በራሱ ሌላ ጥያቄ ያስከትላል ባይ ናቸው። ምሁሩ የትግራይ ልሂቃን ያህል ለእኛ ይገባል የሚሏቸው አካባቢዎች የዛሬውን ስያሜ ከመያዛቸው በፊት ምን ያህል ጊዜ ስማቸው ተቀይሯል ሲሉም ጥያቄ ያክላሉ። የኢትዮጵያን ታሪክ በመካድ አዲስ አቅጣጫ የተከተለው 1960ዎቹ አስተሳሰብ ውጤት ነው የሚሉት አቶ አወጋቸው የይገባናል ጥያቄው በታሪካዊም ሆነ በህጋዊ ሰነድ የተደገፈ አለመሆኑን ይገልጻሉ። የእኛ ነው ብሎ ያነሷቸው ቦታዎች ላይ የማየው ነገር ምንድን ነው መሰለህ? የተፈጥሮ ሀብት ያላቸውን አካባቢዎች ክሊሚ ማድረግ ነገር አለ። ካላውሃ የሚለው በተለይ ብዙ ጊዜ ተጠጋግመው ሲነሳም ሰምቸዋለሁ ግን፣ እንደዚህ ሰነድ ተዘጋጅቶበት ሊቃን ተደርድሮ የሞጉት ፋል ብዬ አስቤ አላውቅም። ምክንያቱም አለሁን እስከዚህ ዘት የሚያደርጉት ልጆች ከትግራይ በስተ ደቡብ እና ደቡብ ምስራቅ ያሉ ታሪካዊ አካባቢዎችን አለማወቅ፣ አለማጥናት ወይንም ደግሞ አጥንተው ካልኩሌት አድርገው መልስ አይሰጠንም። መልስ ካልተሰጠን ደግሞ ይህንን ነገር ደጋግመን ስናወረው እውነት ይሆናል ከሚል የመነጨነ ጊዜ። ምክንያቱም አንጎ ማጥናት ያስፈልጋል አንጎት ከትግራይ በስተ ደቡብና ደቡብ ምስራቅን ይዞ በጣም ግዙፍ የነበረ ግዛት ነው። ሁለት አንባፈል ይደርሳል። አሁን እስከ ወልድያ ድረስ ማለት ነው። እነ ቡግና ቀዳ የሚባሉ ዋግን፣ ላስታን፣ አማራን በደንብ ይዘህ ብትመጣ እዚህ ገኝ ድረስ ትመጣና ከዛ ሸዋ ነው። ይሄ እንግዲህ በታሪክ በሰነዶች ቁጭው የተቀመጠ ነገር ስለሆነ ይህም አያከራክርም ነው የምልህ። ያልተመለሰ ህዝብና ቦታ አለን የሚለው ጥያቄ በማንነትና መሬት አስመላሽ ማህበሩ በኩል እንደ አዲስ መነሳቱ ሁለት አንድምታዎች አሉት ይላሉ ዶክተር ሲሳይ። የግዛት ማስፋፋትና አገር የመሆን ፍላጎት፣ አንደኛው ቀደም ሲል ጀምሮም የነበረውን የመስፋፋት ተግባራዊ ተግባራዊ ለማድረግ ነው። ከዚህ ጋር ተያይዞ የትግራይ ሪፐብሊክን የመመስረት አላማ ነበር ህወሀት ወደ ትጥቅ ትግል ሲገባ። ሁለተኛው ሳ ከሱዳን ጋር ያላቸውን የድንበር የአዋሳኝነት የማስፋት ጉዳይ ነው። ወልቃይትና ጸገዴ መመራን እኮ ወደ ትግራይ ያካተቱት ትግራይ ከሱዳን ጋር አይዋሰንም ነበር። ይ እንግዲህ የሚያመጣው ነገር ምንድን ነው ነው? የራያ ህዝብ አሁን የወልቃይት ጸገዴ ህዝብም ይሁን የጸለምት ህዝብ ዜግነቱን ኢትዮጵያዊነቱን አሳልፎ ይሰጣል ወይ? በሌላ በኩል አሁን የተነሳው ጥያቄ ድብቅ አላማ ያላቸው አካላት አጀንዳ ለማስፈጸምና የኢትዮ የኢትዮጵያን አንድነት ለማናጋት ታስቦም ሊሆን ይችላል። ይህ ደግሞ የአቶ አውግቸው መላምት ነው። የአማራና የትግራይ ምሁራን በግልጽ መድረክ መክረው ለአገርና ለህዝብ የሚበጀውን አቅጣጫ እንዲከተሉ አስተያየት ሰጪዎቹ አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ዘጋቢዎቻችንን አለም ፍሳሀ አስቴር ምስጋናውና መስፍን አራጌን እናመሰግናለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ና በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም ና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር፣ ከአፕ ስቶር ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦ 24 ላይ ነው የምንገኘው። አሁን ተራው የቅዳሜ ምሽት የሙዚቃ ቃና ነው። ደሳሌ መኮንን ምርጥ ምርጥ የእንግሊዝኛ ዜማዎችን ይዞ መስመር ላይ ይጠብቃችኋል። አመሰግናለሁ ጽዮን፣ የአየር መስመሩን ስለለቀቅሽልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። በቀጥታ ወደ ዜማዎቹ ነው የምወስዳችሁ። በቅድሚያ የምናደምጠው ዜማ ቱናይት ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ይሆናል። Everybody's going different places all we alone I'm working for ቱናይት ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ነበር ያደመጥ ነው። በመቀጠል ደግሞ በመላው ዓለም ብዙ ተደማጭነትን አትርፎ የነበረውን አሁንም ድረስ እየተደመጠ ያለውን የሌዮና ሌዊስን ቆየት ያለ ዜማ በሊዲንግ ላቭ የተሰኘውን ምርጥ ዜማዋን እናደምጣለን። እንግሊዟን ታዋቂ ድምፃዊ የሌዮና ሊዊስን ብሊዲንግ ላብ የተሰኘውን በመላው ዓለም አድናቆት ያተረፈውን ዜማዋን ነበር ያደመጥነው ነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ለውሰዳችሁና የኬሪ አንደርውድን ሳምቲንግ ኢን ዘ ዋተር የተሰኘውን ዜማዋን እናደምጣለን። to the Water, When I got the news today I didn't know what to say So I just hung up the phone I took a walk to clear my head this is where the walking led. Can't believe you're really gone. Don't feel like going home. So I'm gonna sit right here on the edge of this pier and watch the sunset disappear. Drink a bit funny how the good ones go too soon, but the good Lord knows the reasons why yes. Sometimes a greater plan is kinda hard understand right now it don't make sense I can't make it all make sense so I'm gone did we የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር። ያድምጥ ነው ጄኒፈር ሎፐስ በዲጄ ካሊድና በካርዲቢ ታጅባ ደኔሮ እያሉ የሚጫወቱትን ዜማ እናድምጥ። Can't sit with us, yeah ጀነፈር ሎፔዝ ከዲጄ ካሊድ እና ከካርዲቢ ጋር በመሆን ደኔሮ እያለች የተጫወተችውን ዜማ ነበር ያደመጥነው። ከአርኤንቢ ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን ሬዳምሽን ሶንግ የተሰኘውን ምርጥ ዜማውን እናደምጣለን። but my hand was made strong by the end of the Almighty we forward in this generation triumphantly won't you help to sing these songs of freedom because all I Redemption songs, redemption songs. Emancipate yourselves from mental slavery. None but ourselves can free our minds. Have no fear for atomic energy, because none of them can stop the time. How long shall they kill our prophets? While we stand aside and look ooh, Some say it's just a part of it We've got to fulfill the book Won't you hear to sing These songs of freedom Cause all I ever have Redemption song Redemption songs. Redemption songs. For atomic energy, cause none of them can stop at the time. How long shall All I ever had Redemption songs These songs of freedom Songs of freedom ፕሮዳክሽን ሶንግ የተሰኘውን የቦብ ማርሌን ምርጥ ዜማ ነበር እያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ በአዴል ዋተር አንደር ዘ ብሪጅ በተሰኘው ምርጥ ዜማዋ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው። ሳለኝ መኮንንን ለሙዚቃ ግብዣው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ።